የኢትዮጵያ ብሔራዊ ጤና ጥናትና ምርምር መረጃ ማደራጃ ማዕከል ይፋ ተደረገ። ማዕከሉ የበሽታ ምክንያቶችንና ተጋላጭነትን መረጃዎች ያደራጃል ተብሏል። ማዕከሉን ለመገንባት የቢልና ሜሊንዳ ጌትስ ፋውንዴሽን አስራ ሁለት ሚሊዮን የአሜሪካ ዶላር ማበርከቱን ገልጦ ሙክታር ጀማል ነው ተከታዩን ያጠናቀረው። የኢትዮጵያ ጤና ጥበቃ ሚኒስቴር ብሔራዊ የጤና ጥናትና ምርምር መረጃ ማደራጃ ማዕከልን ያቋቋመው ከቢል ኤንድ ሚሊንዳ ጌትስ ፋውንዴሽን በተገኘ 12 ሚሊዮን ዶላር ድጋፍ መሆኑን ተገልጿል። የመረጃ ማደራጃ ማዕከሉን አይ ኤች ኤም ኢ ዩኒቨርሲቲ ኦፍ ዋሽንግተን ደግፎ አከናውኖታል። ብሔራዊ የጤና ጥናትና ምርምር መረጃ ማደራጃ ማዕከል በሀገርና በክልል ደረጃ በርካታ የበሽታ አይነቶችን እና አጋላጭ መንስኤዎችን የስርጭት ሁኔታዎች እንዲሁም የሚያስከትሉ የተለያዩ የጤና እክሎችንም ይለያል ነው የተባለው። ማዕከሉ የበሽታዊ ስርጭትንና የጤና ጫና ጥናት ቡድንን ጨምሮ በሰው ኃይልና በቴክኖሎጂ እንደሚገነባም ነው የተነገረው። በትላንትና ዕለት በምረቃ ሥነ ሥርዓቱ ላይ የተገኙት የጤና ሚኒስትሩ ዶክተር አሚር አማን የማዕከሉን ፋይዳ ተናግረዋል። ይህ ፕሮግራም የምሳሌ ሰጭነትን ዳታን ማዕከል ያደረጉ የሚሰጡ ስራዎችን ካፓሲቲ ቢዩልዲንግ በማድረግ ዳታ ሴንተሩን በማገዝ አጠቃላይ ደግሞ የእኛን ኖሌጅ ለአንጸር በአራት ዓመት ውስጥ ሙሉ ለሙሉ ይህን አቅም የገነባ ተቋም እንዲኖረን የማረጉ ስራ የሚሰራ ስራ ነው። እሱንም አተናገር ንቀጠለ ሶስተኛው የበሽታ ምክንያቶችም በምን አይነት በሽታዎች ኢትዮጵያ የሚያጠቃሉ የሞት ምክንያቶችስ ምንድን ናቸው? የሚለው በአዋጋር ብቻ ሳይሆን በሪጅን እና ሰብሪጅና ሌልን መሰራት ያለበት ስራ ነው። ከአሁን በኋላ መመራት ያለብን እያንዳንዱ ትኮርበኝሰጆነ ትኮርበ ሚሰጣቸው በሽታዎች መሆን የለበትም። ኢትዮጵያ የሚያጠቀው በሽታ ምንድን ነው ብለን ኢትዮጵያንን የሚያጠቀው በሽታ ላይ መስራት ለመስራት አለብን። ዶክተር አሚር በማዕከልም ማዕከሉ በጤና ዘርፍ ለውጥ ማምጣት የሚያስችል መሆኑን ተናግረዋል። በጤና ላይ ለተሰሩ የጥናትና ምርምር እንዲሁም ሌሎች ጤና ነክ የሆኑ ዳታዎችን ተከታታይና ወጥ የሆነ ስርዓት በመገንባት ማጠራቀምና ብሔራዊ የዳታ ባንክ በማበጀት የዳታውን ደህንነት ጠብቆ ለትውልድ ማስተላለፍም አንዱ የማዕከሉ ተግባር ይሆናል ብለዋል። በሀገራችን የተለመደውን የሐሰት መረጃ ሂደትን የሚያስቀር ነው ብለዋል ዶክተር አሚር ቁጥር ስንጠራ እንጠላለን ከዛ በኋላ የሚቀጥለው ጋ ስንጠራ አንዳንዴ የዛ ሳምንት ያለውን ምረሰን ደግሞ የሚቀጥለ ሳምንት ደግሞ ሌላ ቁጥር በተመሳሳይ አጀንዳ ላይ እንጠራለን። ሁሉም በቁጥር የተደረገተ በብዙ ነገር በአፍሪካ አንደኛ ባለ ማስረኛ ነን። በቀንድ ከርት ብቻ ነው ዛ የሚመስለኝ። ግን ለሁሉም ነገር አዲስ ነገር ሲመጣ በአፍሪካ አንደኛ ነን ከአለ ማስረኛ ነን ለምዶብንም ይመስለኛል። ይሄ መሰረት ሳሳት መቀየር አለበት። በዚህ ደግሞ መጀመሪያው ኤቪደንስ ቤዝ ዲሲሽን ሜኪንግ በመረጃ የተመሰረተ ውሳኔ የሚሰጥ አመራር ጤና ባለሙያ ማፍራት አለብን። የፕሮጀክቱ ፋይዳ ዘርፈ ብዙ መሆኑን የገለጹት ደግሞ የቢል እና ሜሊንዳ ጌትስ ፋውንዴሽን ምክትል ስራ አስኪያጅ ዶክተር ሰለሞን ዘውዱ ናቸው። አቅም ገንብተን በተወሰነ ደረጃ ያሉትን ነገሮች ወደ ሀገር እየዞሩ የሀገር ሰው እንዲደግፋቸው ነው የምፈልገው እዚህን አይነት ፕሮጀክቶች። ስለዚህ ይሄ የመጀመሪያው ነው ለእኛ ይሄም ደግሞ ምንድነው የአገሪቷን አቅም ገንብቶ ሲያትል እና ሌላ አለም ላይ የሚሰሩትን ስራዎች ወደ ኢትዮጵያ ወጥቶ በኢትዮጵያኖች እንዲሰራ እንደሚችል የሚያደርገን አይነት አሬንጅመንት ነው ያደርግ ነው። ፕሮጀክቱ ስራ ከጀመረበት ትናንትናው ዕለት ጀምሮ ለቀጣይ አራት አመታት የሚቆይ መሆኑን ተገልጿል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።